በፕሬዚዳንቱ የአስቸኳይ ጊዜ የኤድስ እርዳታ ፔፕፋርም አማካኝነት ከዩናይት ስቴትስ መንግስት እየተደረገ ያለው ድጋፍ የኤችአይቪን ስርጭት ለመቀነስ ያገዘ መሆኑን የድሬዳዋ አስተዳደር ባለስልጣናት ገለጡ ይላል ተከታዩ የእስክንድር ፍሬው ዘገባ። በተለይ ለኅብረተሰቡ የሚሰጠው አገልግሎት በአብዛኛው እየተካሄደ ያለው በዚሁ ድጋፍ አማካኝነት መሆኑንም አመልክተዋል ብለዋል። እነሆ ቅንብሩን። የድሬዳዋ ድል ጮራ ሆስፒታል ኤች አይቪን ለመዋጋት በዩናይትድ ስቴትስ መንግስት ከሚደረገው ድጋፍ ማሳያዎች አንዱ ነው። በሆስፒታሉ ቅጥር ግቢ ካለው ህንፃ እስከሚሰጡት አገልግሎቶች ይህንኑ መመልከት ይቻላል። ሰሞኑን ወደ ድሬዳዋ በተጓዘው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የልኡካን ቡድን ከተጎበኙት ስፍራዎችም አንዱ ነበር። The, the building itself that we're in, this is the outpatient department of Del Toro Hospital, uh, was built with funding from the U.S. government, the President's Emergency Plan for AIDS Relief. ከአሁን ያለንበት ህንጻ ራሱ ይህ የድል ጮራ ሆስፒታል የተመላላሽ ሕክምና ክፍል ነው። ከዩናይትድ ስቴትስ መንግስት ከተገኘ እርዳታ የተገነባ ነው። በፕሬዚዳንቱ የአስቸኳይ ጊዜ የኤድስ እርዳታ ወይም ፔፕፋር ገንዘብና በበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የቴክኒክ ድጋፍ፣ ይህ አጠቃላይ የሆነ አገልግሎት የሚሰጥ የተመላላሽ ሕክምና ክፍል ነው። የእናቶች ከእናት ወደ ልጅ ኤች አይ ቪ እንዳይተላለፍ የሚያደርግ አገልግሎት፣ የኤች አይ ቪ ምርመራ ህክምናን፣ እንክብካቤ አገልግሎት፣ የላቦራቶሪ አገልግሎት የመሳሰሉት ይሰጣሉ። የእኛ ሰራተኞችም የገንዘብና ቀጥተኛ የሆነ የቴክኒክ ድጋፍ በማድረግ ከከተማው አስተዳደር ጤና ቢሮ ጋር ይሰራሉ።